ዶክተር ፍጹም አቻሜለህ አለሙ በቅርቡ በሆርን ኦፍ አፍሪካ ኢንሳይት ላይ ዩናይትድ ስቴትስ በኢትዮጵያ ይዛ ያለችውን የውጭ ፖሊሲ አቋምና ጉዳቱንም ለመቀነስ ምን መደረግ አለበት በሚል መጣጥፎ ለሕትመት አብቅተዋል። በአሁኑ ወቅት ስላለው የዩናይትድ ስቴትስና ኢትዮጵያን ግንኙነት ከማንሳታችን በፊት የሁለቱ አገራት ታሪካዊ ግንኙነቶች ምን ይመስላሉ ከሚለው ለምን አንነሳም? በዚህም ኢንተርቪው ስለጋበዝከና ጽሁፉንም ለማስተዋወቅ ያደረግከውን አስተዋጽኦ ማመስገን ፈልጋለሁ። የኢትዮጵያና የአሜሪካ ግንኙነት ከአስራ ዘጠኝ ዜሮ ሶስት ጀምሮ ነው እንግዲህ ያለው እንግዲህ ወደ ሁለት መቶ አመት ሊሆነው ነው። ኢትዮጵያ የቆየች አገር ናት። አሜሪካ አዲስ አገር ናት። ግን እንደ ሌሎች ሀገሮች የአራት መቶ የአምስት መቶ አመት ግንኙነት የላትም ኢትዮጵያ ከአሜሪካ ጋር ግን፣ አስራ ዘጠኝ ዜሮ ሶስት አካባቢ ነው እንግዲህ ግንኙነቱ የተጀመረው። ከዛ በኋላ ቴዎዶር ሮዘቨልት ስኪነር የሚባል አምባሳደር ወይም ደግሞ የመልእክተኛ ሾመው በአስራ ዘጠኝ ሀያ ዘጠኝ አካባቢ የዲፕሎማሲ ግንኙነቱ በኦፊሻል የተጀመረ ይመስለኛል። እና ላለፉት መቶ ምናምን አመታት እንደ ማንኛውም ግንኙነት ወጣ ገባ የሆነ ግንኙነት ነበራቸው እነዚህ ሁለቱ ሀገሮች። ያው በብዛት የወርቃማ ጊዜ የሚባለው እንግዲህ የቀዳማ ኃይለ ስላሴ ዘመን ነው። ከሁለተኛ ዓለም ጦርነት በኋላ እስከወደቁበት ጊዜ ድረስ ቀዳማ ኃይለ ስላሴ ደጋጋሚ አራቴ አምስቴ ይመስለኛል አሜሪካን ሀገርን ጎብኝተዋል። ወደ አራት ነው አምስቱን ፕሬዚዳንቶች ሮዘቨልትን፣ ኬኔዲን፣ ኒክሰንን፣ ጃንሰንን አይዘናወርን አግኝተዋል በአካል። እዛ ምክንያት በነበራቸው ቅርበት በጦርነቱ ጊዜ በኢትዮጵያ በጣሊያን በተወረረችበት ጊዜ ያሳዩት ትጋት እና ለአፍሪካ አንድነት ድርጅት ለአፍሪካውያን ነጻ መውጣት ያደረጉትን ማስተዋጽኦ ከግምት ውስጥ ገብቶ አሜሪካን ሀገር በጣም የተከበሩ ሰው ነበሩ። በዛም ደግሞ ኢትዮጵያን አስከብረው የቆዩ ነበሩ እና ከዛ በኋላ እንግዲህ የካርተር ጊዜ መጣ እንደዚህ እንደዚህ እያለ በወጣ ገባ ልዩነት የነበራቸው ሀገሮች ናቸው እና ዛሬም ደግሞ ታሪክ ራሱን ደግሞ ተመልሰን የኢትዮጵያና የአሜሪካ ግንኙነት ወደታች ስ የገባበት ጊዜ ላይ ነን ያለን። አሁን እንዳነሱት በተለይ በኢትዮጵያና በዩናይትድ ስቴትስ መንግስታት በኩል ያሉት ግንኙነቶች ሻክረው ያሉበት ሁኔታ ላይ ነው። በተለይ በአሁን በባይደንም አሁን ያለውበት ደረጃ ላይ ከምን አኳያ ተደረሰ? ግንኙነቶች መሻከር አስባቦቹ ምንድናቸው? ምን አይነት ጉዳቶችስ ያስከትላሉ? በተለይ በሁለቱም ሀገራት በዩናይትድ ስቴትስም ብሔራዊ ጥቅምም ሆነ በኢትዮጵያ ብሔራዊ ጥቅም ላይ የሚያሳድሩት ጉዳቶች ምን ይሆናሉ ወይም እስካሁንስ ምን ያሳደሯቸው ጉዳቶች አሉ? እዚህ ጽሑፉ ላይም እንደጠቀስኩት የአሜሪካ የውጭ ጉዳይ ፖሊሲ እንዲሁ ዝም ብሎ የነፃ ግንኙነት ማደለም ደግሞ በነፃ የሚገኝ ነገር አደለም ከአሜሪካ የሚገኘው ማደግሞ ርእሱም ጋር ዘኖ ፍሪላንች ፎሬን ፖሊሲ ኦፍ ዘ ዩናይትድ ስቴትስ ያልኩበት ምክንያት እና እነዚህ ባለፉት መቶ ዓመታት የነበረው የአሜሪካ እና ኢትዮጵያ ግንኙነትም ከዚህ ከጠቀም ጋር የተያያዘ ነው። በቀዳማዊ ኃይለ ስላሴ ዘመን ኢትዮጵያ አንታይ ኮሚኒስት ወይም ደግሞ ኮሚኒዝም የምትፃረር ሀገር ስለነበረች አሜሪካም ደግሞ እዛ አካባቢ የኮሚኒዝም እንዳይነሳ ወይም ደግሞ በሌሎች ሀገሮች እንደተነሳ ሁሉ ቀጠናው ከኮሚኒስት ነፃ እንዲሆን በሚደረገው እንቅስቃሴ ውስጥ ኢትዮጵያ አጋር ሀገር ነበረች እና አገር አገር በመሆኗ ኢትዮጵያ በጣም ብዙ ጥቅማ ጥቅሞች ታገኛለች። ኢትዮጵያ አሁን ያለችበት ቦታ የጂኦ ፖለቲክሱ ወይም ጂኦግራፊካሊ ሎኬት የሆነችበት ቦታ በዓለም ላይ ጠቃሚ ከሆኑ ሪል ስቴቶች ወይም ጠቃሚ ከሆኑ ሎኬሽኖች በጂኦ ፖለቲክስ አንጻር የዓለም ሀያላን ሀገሮች ከሚፋጩባቸው ቦታዎች አንዱ ነው። ስለዚህ በቀዳማዊ ኃይለስላሴ መንግስት ያንን ሁሉ ኢኮኖሚም ሆነ የሚሊተሪ እና የፖለቲካ ሰፖርት ያገኘ ነው። አሜሪካ ለኢትዮጵያ በማዘኗና ወይም ደግሞ ለአሜሪካ ከኃይለስላሴ ጋር ያላት ግንኙነት ጥሩ ስለሆነ ብቻ ሳይሆን አሜሪካ እዛ አካባቢ ያላትን ጥቅም ለማስከበር ከምታደርገው እንቅስቃሴ አንጻር ኢትዮጵያ አጋር ስለነበረች ነው እና የዛን ጊዜ እንደሚታወቀው የቀዝቃዛው ጦርነት ጊዜ ነበረ። ኮሎኔል መንግስቱ ኃይለማርያም ጊዜ ኢትዮጵያ ሽፍት አድርጋ ወደ ኮሚኒዝም ወይም ደግሞ ወደ ሶሻሊስት ጎራ ስታዘነብል አሜሪካ ደግሞ በዛው በአንታይ ኮሚኒስት አቋሟ ስለቀጠለች የአንድ ገና ያ ቦታ ከሶቪየት ዩኒየን ጋር የምትፋጭበት ያንን የባህረ ሰላጤውንም ሆነ የቅርብ ምስራቅን ለመቆጣጠር አፍሪካንም ለመቆጣጠር በምታደርገው ጥረት እንቅፋት ስለሆነባት የመንግስቱ ኃይለማርያምን የሚቃረን እንቅስቃሴ ውስጥ የተሳተፉ አማጽያንን ትረዳ ነበር። ስለዚህ ከዛ አንፃር ያ ቦታ የቀዝቃዛው ጦርነት አንደኛ መፋጫ ቦታ ስለነበረ አሜሪካን የሚጠቀም ስራ በምሰራ ጊዜ ኢትዮጵያ አሜሪካ ትደግፋለች። ያንን የሚቃወም መንግስት ወይም ደግሞ እንቅስቃሴ ካለ ደግሞ አሜሪካ ያንን የሚቃወሙ ኃይላትን ትደግፋለች። ይሄ ነበረ የነበረው በአስራ ዘጠኝ ሰባዎቹ አስራ ዘጠናዎቹ አሁን ደግሞ ቻይና ሌላኛዋ የዓለም ኃያል ሀገር ስለሆነች አሜሪካና ቻይና ዛሬ በራሳቸው በቀዝቃዛ ጦርነት ውስጥ ሌላ ሁለተኛ ቀዝቃዛ ጦርነት ውስጥ ስላሉ ኢትዮጵያ ወደዛ ከቻይና ጋር ያላትን የኢኮኖሚና ሌላ ትስስር አሜሪካ በጥሩ ሁኔታ አላየችውም። ስለዚህ እዛ አካባቢ ቻይና በኢትዮጵያ በኩል አድርጋ ኢትዮጵያን መያዝ እንደ ትልቅ ቻይና ለአፍሪካ ውስጥ ለምታደርገው እንቅስቃሴ ዋልታና ማገር ስለሆነ የአሜሪካ መንግስት ደግሞ ይሄንን መቅታት ስለሚፈልግ ቻይናን እዛ አካባቢ አፍሪካ ምስራቅ አፍሪካ ሆነ አፍሪካ ውስጥ የቻይናን ኢንፍሉወንስ ለመቀነስ በሚያደርገው እንቅስቃሴ የኢትዮጵያ መንግስት እንቅፋት ሆኖበት ስላየ ያንን የሚገታ እንቅስቃሴ ውስጥ ለመሳተፍ ተመልሶ እንደገና ታሪክ ራሱ እንደሚደግም አማጽያንን እየደገፈ ነው እና ይሄ ሁለቱንም አገራት እየጎዳ ነው። የአሜሪካን፣ ኢንትረስት እንዲህ አይነት የአሜሪካ አቲቲዩድ የአሜሪካንም ጥቅም ይጎዳል፣ የኢትዮጵያንም ጥቅም ይጎዳል። እና መሀለኛ መንገድ መፈጠር አለበት። ኢትዮጵያም ደግሞ ይሄንን መብቷን እዛ አካባቢ የራሷን ሉዓላዊነት በጠበቀ መልኩ ራሷን እንደ አንድ የነፃና ገለልተኛ ሀገር ድሮ እንደነበረችበት የነፃና ገለልተኛ ሀገሮች እንቅስቃሴ ውስጥ እንዳለ አገር አድርጋ የራሷን ግን ጥቅም ታስከብርበት እዛ አካባቢ ለቀጠናው ተመልሶ የዚህ የቀዝቃዛ ጦርነት መፋጫ እንዳይሆን የራሷን ስራ ጠንክራ መስራት እና ከዚህ ከቀዝቃዛው ጦርነት ለሚፈጥረው ሁከት እና ችግር ራሷን የምታወጣበትን መንገድ ፈልጋ ማግኘት አለባት። አሁን እዚህ ጎዳና ላይ ያለች ይመስለኛል። አሁን እና ግን ለዛ ብቁ የሆኑ ሰዎች እና ብቁ የሆነ እንቅስቃሴ ራሷን ችላ ማድረግ መቻል አለባት። ለዛ እንግዲህ እንቅፋት የሚሆናት የራሷ የኢትዮጵያ የዶሜስቲክ ችግሮች ናቸው። ለዚህ ሁሉ ችግር የዳረጓት ካለው ቋሚ የሆነ የጂኦፖለቲክስ እና የጂኦግራፊካል ሎኬሽን በተጨማሪ ማለት ነው። ቅድም እንዳሉት ሁለቱም የሀገራት የጋራ ጥቅሞቻቸውን ለማስከበር ወይም ለማስጠበቅ ሲሉ ወይም ከዛ ትሩፋት እንዲያገኙ ሲሉ መሀል መንገድ መፈለግ አለባቸው ብለዋል። ምን አይነት መሀል መንገድ ነው የበለጠ የሁለቱንም ብሔራዊ ጥቅሞች አዋዶ እንደዚሁም አሁን ካለው የሻከረ ግንኙነት ቀድሞ ወደ ነበረ ወይም ከዛ በተሻለ አይነት ግንኙነት ላይ መድረስ የሚቻለው ምን መደረግ አለበት ይላሉ? በመጀመሪያ ደረጃ እንግዲህ ለኢትዮጵያ ለዚህ ሁሉ እንግዲህ የዳረጋት በራሷ በአገሯ ውስጥ ያለውን ችግር በራሷ መፍታት አለመቻለዋ ነው። የእርስ በርስ ጦርነቱ ወይም ደግሞ የአማጽያን እንቅስቃሴ እዚህ ደረጃ ላይ መድረሱ፣ የአገር ውስጥ ያለው የሰብአዊ መብት ሁኔታ፣ የመንግስት አወቃቀሩ የመልካም አስተዳደር እጦት፣ የውጭ ኃይሎች በኢትዮጵያ ጉዳይ ላይ እንዲቆሰቁሱ ወይም ደግሞ ጣልቃ እንዲገቡ ወይም ደግሞ አማጽያንን ወይም ደግሞ ያንን የሚቃወሙ እንቅስቃሴ ውስጥ እንዲሳተፉ በር ከፍቶላቸዋል። በመጀመሪያ ደረጃ የራስን ስራ በትክክል መስራት ነው። ሁልጊዜም የራስን ጉዳይ፣ መልካም አስተዳደር ማስፈን፣ ሰብአዊ መብትን ማክበር፣ የአገሪቱ የምትገዛበትን ርዕዮተ ዓለም ሆነ የህገ መንግስታዊ ሲስተም ማስተካከል የራስን በር ዘግተህ እንድትንቀሳቀስ ይረዳሃል። የውጭው በኢትዮጵያ ካለችበት ጂኦግራፊክ ሎኬሽን አንፃር የውጭ ኢንፍሉንስ እና የሌሎችን ኢትዮጵያ ልትቆጣጠራቸው ማትችላቸው እንደዚህ አይነት የቀዝቃዛ ጦርነት አይነት እንቅስቃሴዎች ከኢትዮጵያ ቁጥጥር ውጭ የሚሆን ነው። ግን ያንን ራሱ አሁን ዋና ወደ ቀን ጥያቄ ለመመለስ ዋናው ነገር ያንንም ቢሆን አሰርቲቭ በሆነ መንገድ ዊን ዊን ሲትዌሽን የሚፈጠርበትን መንገድ ከነዚህ ከሀያላን ሀገሮች ጋር ከአሜሪካ ከቻይና ጋር ኢትዮጵያ ያላትን ግንኙነት በቅጡ አርቲኩሌት አድርጎ ፎርሚሌት አድርጎ አሰርት አድርጎ ከነዚህ ሀገሮች ጋር መነጋገር ያስፈልጋል። እኛ ነፃነታችን እንጠብቀን የቆም ሀገር ነን። የዚህ አካባቢ የሚፈጠረው ነገር እኛን መጉዳቱ ብቻ ሳይሆን የዓለምንም ኢንትረስት የአፍሪካን ኢንትረስት እዛ አካባቢ በአፍሪካ ቀንድ ኢንስቴብሊቲ ሊፈጥር ይችላል። ለሌሎች ሀይሎች መፈንጫ ሊሆን ይችላል እና ይሄ ነገር የሀያላን ሀገሮች ዌስተርኑን ሆነ የኢስቱን እንደማይበጅ ማስረዳትና አሰርት ማድረግ ያስፈልጋል። ያንን ለማድረግ ግን ብቁ የሆኑ ፕሮፌሽናሎች ብቁ የሆኑ ብቁ የሆነ አስተሳሰብ የጨመቀው ዋይት ፔፐር ያስፈልጋል ማለት ነው። ይሄ በአንድ በኩል እንግዲህ ለዌስተርኖቹም ነው ለኢስቶቹም፣ ለቻይናም ራሷ ቅዱስ ናት ማለት አይደለም ቻይና አፍሪካ ውስጥ የምታደርገው እንቅስቃሴ በራሱ እርግጥ ብዙ የኢኮኖሚ ኢንቨስትመንት እያደረገች ነው ቻይና። ግን ያም ደግሞ በራሱ ከቻይናም ጋር ቢሆን ያላትን ሁኔታ ኢትዮጵያ በእንደዚሁ ልክ ከዌስተርኖቹ ጋር እንደምትጋተር ሁሉ ከቻይናዎቹ ጋር ደግሞ ራሷን ኢንዲፔንዳንት ጠብቃ ከቻይና ተመልሳ የቻይና ቅኛ ዙር ተጠቂ ወይም ደግሞ የብድር ወይም ደግሞ የእርዳታ ወይም የኮኦፐሬሽን ባሪያ ወይም ተገዢ እንዳትሆን ከቻይኒዝ ኮሚኒስት ፓርቲም ሆነ ከቻይኒዝ ጋቨርንመንት ጋር ቁጭ ብላ ደግሞ ይሄ ነገር እነዚህ እነዚህ እነዚህ ነገሮች እኔን ይጎዱኛል የሚል አይነት እንደዚሁ ፖሊሲ መቅረጽ አለባት። በአጭሩ ምንድን ነው ኢትዮጵያ ዝም ብላ የማንም ሳብጀክት መሆን ሳይሆን የመቶ ሚሊዮን መቶ ምናምን ሚሊዮን አገር ናት፣ በአካባቢ ውስጥ ተሰሚነት ያላት፣ በአፍሪካ ውስጥ ተሰሚነት ያላት ታሪክ ያላት ቀላል ያልሆነች የአፍሪካ አንደኛው አልታና ሀገር የሆነች ሀገር ስለሆነች ይህንን ዲስታብላይዝ የሚያደርግ እንቅስቃሴ ውስጥ ወይም ደግሞ እነዚህ ሁለቱ ሀገሮች የዛ አካባቢ ያላቸውን ፍትጊያ ኢትዮጵያ ላይ ሜዳው እንዳይሆን ሊገታ የሚችል ራሱን የቻለ የአቲቲዩድ እና የፎሬን ፖሊሲ ቀረጻ ያስፈልጋታል ማለት ነው። ከዚህ አንጻር ነው ሁለቱንም ማጫወት የምችለው። እንደዚህ የሚያደርጉ አገሮች ነበሩ እና ኢትዮጵያም እንደዚህ አይነት መችም ነበሯት። ኃይለ ስላሴ አሜሪካን በሚጎበኙ ጊዜ ኒክሰን እናንተ ይህን እያደረጋችሁልኝ ነው፣ እንዲ እንዲህ አይነት ቦታ ላይ ግን እጥረት አለኝ፣ እንዲ እንዲህ አይነት ነገር እፈልጋለሁ፣ ወደ ሶቪየት ዩኒየንም ሄጄ ከሶቪዬቶች ጋር እነጋገራለሁ ብለው ለኒክሰን ሁሉ ነግረውት ነው እንግዲህ ወደ ሶቪየት ዩኒየን የሚሄዱት። መሄድ ብቻ ሳይሆን የሶሻሊስት ሀገሮችንም እየሄዱ እየጎበኙ የሚያገኙትንም እርዳታ እና ትብብር ከሶሻሊስት ሀገሮችም ያገኙ ነበረ። ቅድም እንዳነሱት በተለይ አንዱም ጥሩ የሆነ የውጭ ፖሊሲ ቀረጻ ለኢትዮጵያ እንደሚያስፈልግና ብቁ የሆኑ ፕሮፌሽናል ሰዎችም እንደሚያሻት አንስተዋል። በእርግጥ ሪፎርም በውጭ ጉዳይ ሚኒስቴር በኩል እየተካሄደ እንደሆነ ይነገራል። ምን አይነት የፖሊሲ ቀረጻ ነው የሚያስፈልገው መሰረቱን ምን ላይ ማድረግ አለበት? ሁለተኛስ ብቁ ፕሮፌሽናሎች ይህንን ለመከወን አሉ ወይም ቢኖሩስ ድሉ አግኝተዋል ወይ? ካላገኙስ ፋይዳው ምን ይሆናል? ወረቀቱ ላይ ብቻ የማስፈሩ ጉዳይ። እንደኔ እንደኔ ባለፉት ሰላሳ ዓመታት ኢትዮጵያ ኢትዮጵያዊ የሆነ የውጭ ፖሊሲ አላት ብዬ አላም። ይሄን የምልበት ምክንያት የመጀመሪያዎቹ ሀያ ሰባት ዓመታት የኢትዮጵያን የፎሬን የውጭ ፖሊሲ ቀራጩም አስፈጻሚውም የአንድ ድርጅት ወይም ደግሞ የህወሀት ድርጅት ነበረ። ለሀያ ምናምን ዓመታት የውጭ ጉዳይ ሚኒስቴር የነበረ አንድ ሰው ነው፣ ፖሊሲውን የሚቀርጸውም አንድ ሰው ነው። ከዛም በኋላ ኃይለማርያም ደሳለኝም ሆነ ዶክተር ቴድሮስ ቢሾሙም ዋናው የዚህ ፖሊሲ ቀራጮች ህወቶች ስለነበሩ ይሄ ነው የተባለ የኢትዮጵያ የውጭ ጉዳይ ፖሊሲ ነበረ ብዬም አላውቅም። አሁንም ደግሞ ዶክተር አብይ ከመጣ በኋላም አንዳንድ ኤክስፐርቶች እንደሚናገሩትና እንደምናየው እንደምናየው አሁን ራሱን የቻለ የውጭ ጉዳይ ሚኒስቴር እንኳን ባለፉት አንድ ዓመታት አለመኖሩ አሁንም አለመሾሙ የሚያሳየው የኢትዮጵያን የውጭ ጉዳይ ፖሊሲ አሁንም አንድ ግለሰብ ወይም ፓርቲ ወይም ደግሞ የዶክተር አብይ የውጭ ጉዳይ ፖሊሲ ይመስላል እና ይሄ ትልቅ ችግር ነው። አንደኛው መቀረፍም ያለበት ይሄ ነው ማለት ነው። በሁለተኛ ደረጃ ኢትዮጵያ ቢያንስ አሁን በህይወት ያሉ ከስምንት እስከ አስር የሚሆኑ የቀድሞ የውጭ ጉዳይ ሚኒስቴር የኢትዮጵያን የውጭ ጉዳይ ፖሊሲ የቀረጹ ሰዎች ሚኒስቴር ዴታዎች ያሏት ሀገርነት ውስጥም በውጭም እና እነዚህን ፕሮፌሽናሎች ሰብስቦ እነዚህ ሲኒየር ፕሮፌሽናሎች ለኢትዮጵያ የሚሆን ፖሊሲ ቅረጹ እና ለሚቀጥለውም ትውልድ የሚሆን ነገር አማክሩ ተብሎ የተደረገ ሴሚናርም ሆነ እንትን አላቅም። ኮሎኔል ጎሽ ወልዴ ያሉ ዳዊት ወልደ ጊዮርጊስ አለ ዶክተር ካሳ ከበደ አሉ ነብርሃኑ ባ አሉ ዶክተር አሳግዳይ ግለጥ አሉ ሌሎችም ሌሎችም አሉ በዚህ በውጭ ጉዳይ ውስጥ ትልቅ ሚና የተጫወቱ ሰዎች ማለት ነው። አይዲዮሎጂካል እንኳን ከነሱ ጋር ባተስማማ፣ ግን የውጭ ጉዳይ የውጭ ጉዳይ ነው። የውጭ ጉዳይ ከአገር ለዋላይነት ጋር የተያዘ ስለሆነ ፓርቲ ዘለል ነው ማለት ነው። አንደኛው ሁለተኛው መደረግ ያለበት ነገር ደግሞ ይሄ ነው። ሶስተኛ እነዚህን በብዛት ሀገር ውስጥ ያሉ ፕሮፌሽናሎች አሉ። እነዚህ በውጭ ጉዳይ ላይ የሰሩ የተማሩ ሪሰርች የሰሩ በተለያዩ ጊዜ ልምድ ያላቸውን ሰዎች እነዚህንም ሰብስቦ ለአዲሱ ትውልድ ለሚቀጥለው ትውልድ ለኢትዮጵያ ወደ ሀያ አንደኛው ሴንቸር የሚያሻግራት የውጭ ጉዳይ ፖሊሲ መቀረጽና ያ መተግበርም አለበት። መቀረጽ ብቻ ሳይሆን መተግበርም አለበት። እና ይሄ ለአንድ ፓርቲ ወይም ለአንድ ጠቅላይ ሚኒስትር የሚሆን የውጭ ጉዳይ ፖሊሲ ሳይሆን ለአገሪቱ የሚሆን የውጭ ጉዳይ ፖሊሲ መቀረጽ አለበት። ይሄ ነው እንግዲህ አራተኛ ነገር የምናገረው እና የውጭ ጉዳይ ሚኒስትር በጣም ብዙ ፕሮፌሽናሎች ያሉት ነው። የሪሰርች ፋሲሊቲም ይኖረዋል ምናምን፣ ግን የልምድ መለዋወጡ ሁኔታ አልተካሄደም። የሚመደቡትን አምባሳደሮች በችሎታቸው ሳይሆን በፓርቲ አስተዋጽኦ፣ በእውቅና፣ በጉርብትና፣ በእንደዛ የሚሾሙ ሰዎች ናቸው። የምናያቸው ምንም ልምድ የሌላቸው ማለት ነው። በተለይ እነዚህ አሉ የተባሉ ሀገሮች ጋር የፖለቲካ ፌቨሪዝም ወይም ደግሞ በፓርቲና በዘር አስተዋጽኦ የሚሾሙ ሰዎች ናቸው። ከአሜሪካ በለው ካናዳ፣ ኢዩ፣ እንግሊዝ ሀገር እና ይሄ ይሄ ቱባ ቱባ ሰዎች ናቸው እዛ ቦታ ቻይና ራሱ ማለት ነውና ራሻ ከዚህ ይልቅ የሚሾሙትም ፕሮፌሽናሎች፣ ኬሪየር ዲፕሎማቶች እንዲሆኑ ቋንቋ የሚችሉ ልምድ ያላቸው ከስራቸው ደግሞ ሌሎችንም እያሰለጠኑ የሚሄዱ ሰዎች ደግሞ መሾም ያለባቸው። ስለዚህ ኢንዲቪጁዋሎች ማተር ያደርጋሉ። ፖሊሲ ፔፐር ማተር ያደርጋል። የድሮ ቀድሞ በዚህ ጉዳይ ላይ የሰሩ ሰዎች በህይወት ያሉ እነሱን አሰባስቦ እነሱንም አማከር ያስፈልጋል። በተለይ አሁን አገሪቱ በዚህ ባለችበት ሁኔታ ላይ የሁሉም ሰው ኤፈርት የሚያስፈልግበት ጊዜ ነው ያለው እና ከሌ እንዲህ ነበረ የቀድሞ መንግስት ነበረ የኛ ተቃዋሚ ነበር ተብሎ የሚተውበት አይደለም እና ይሄ የኢትዮጵያ የውጭ ጉዳይ ፖሊሲ ችግር ውስጥ መግባቱን የምታየው ይሄ ነው። የተባለ ቋሚ የውጭ ጉዳይ ሚኒስቴር ሾን ብቻ ሳይሆን በተለይ በእንደዚህ አይነት ክሪቲካል ጊዜዎች ውስጥ እንዲህ አይነት የዋዠቀ ስራ መሰራቱ ከአሜሪካ ጋር ራሱ እዚህ ደረጃ ላይ መድረስ አልነበረብንም መድረስ አልነበረብንም። አሁን በኋላ ነው እንግዲህ ሰርገኛ መጣ በርበሬ ቀንጥሱ ነው እንጂ ሆነው እዚህ የተመደበው አምባሳደርም በዩኤን የሚሰሩም አምባሳደሮች ቀድሞ ብዙ ነገር ስራ መስራት ነበረባቸው። አሁን ሰርገኛ መጣ በርበሬ ቀንጥሱ ነው እና በሚዲያ በኩልም አርቲኩሌት የሆኑ ሰዎች አንድ ስለ ኢትዮጵያ የሆነ ነገር ሲናገር ቶሎ ብሎ ሪያክት ማድረግ ከሚዲያ ሰዎች ጋር ግንኙነት መፍጠር እዚህ አያደርሰንም ነበር ማለት ነው። አምባሳደሮች እና ቆንስላዎች ትልቅ የችሎታ ማነስ እንዳለባቸው አዲሱ መንግስት በደም አትኩሮት ሰጦ መስራት ያለበት ይመስላል። ዶክተር ፍጹም አቻሜል አለሙ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።